ከአለፈው ስምንት አመት ድረስ በአዲስ አበባ ዩኒቨርሲቲ በህክምና ፈከልቲ በዲፓርትመንት ኦፍ ኢንተርና ሜዲሲን ውስጥ አባልነት ከዛም የሳምባ ህክምና ክፍል ሀላፊም ሆኜ በፕሮፌሰርነት ደረጃ አገለግል ነበር ከዛ በኋላ ደግሞ አሁን በግሌ ባንዴሎ የሚባል ሆስፒታል ውስጥ ከፍቼ አገልግሎት በመስጠት ላይ ይገኛሉ አሰፋ ጀጃው እባላለሁ የቸስት የጽኑ ህሙማን ህክምና እና የስሊፕ ዲስኦርደርስ ስፔሻሊስት ነኝ። አሁን የምሰራው በሮክቪል ኢንተርናል ሜዲሲን ውስጥ ዲሬክተር እና ፓርትነር ሆኜ ነው። ከዚህ በፊት በሰበርባን ሆስፒታል የጃንስ ሀፕኪንስ ዩኒቨርሲቲ የቼስት ህክምና ክፍል ኃላፊየን የሰራው አመሰግናለሁ። እንግዶቼ ዶክተር አሰፋ ጀጃው፣ ዶክተር ጌታቸው አድራዬ ዛሬህን ቃለ ምልልስ የምናካሄድበት አጋጣሚ በኢትዮጵያ የዘመናዊ ህክምና ዘርፍ የሙያው አባት ለመባል የሚችሉ የሁለታችሁም መምህር የነበሩ ፕሮፌሰር እደ ማርያም ጸጋ ከትላንት በስቲያ ከዚህ ዓለም በሞት ተለይተዋል። የእኚህን ታላቅ የህክምና ሰው ማንነት የሙያ አስተዋጽኦቻቸውን ጨምረን ባጭሩ እንወያያለን። ይህን የሀዘን ዜና ከሰማችሁበት እንነሳ። ዶክተር አሰፋ እንዴት ሰሙ? ዜና እረፍታቸውን መታመማቸውን ሰምቼ ይከታተል ነበር። ከዛ በኋላ ፕሮፌሰር አለማንተ ገብረስላሴ ነው ደውለው ነገሩ። ለረጅም አመታት በካናዳ ይኖሩ እንደነበር ነው የተረዳሁት ከዘጠናዎቹ አጋማሽ አካባቢ አንስቶ ከዚያ ቀደም ለረዥም አመታት የአዲስ አበባ ዩኒቨርሲቲ ሕክምና ኮሌጅ ውስጥም በርከት ያሉ ስራዎችን በተለያየ ደረጃ ያደረጉ መሆናቸው ይታወቃል። ዶክተር ጌታቸው አደራዬ መቼ ነበረ ፕሮፌሰር ደማርያምን የተዋወቋቸው? ለመጀመሪያ ጊዜ ያስታውሳሉ? ጊዜውን ያስታውሳሉ? ይሄ ምናልባት በኢትዮጵያ አስራ ዘጠኝ ስልሳ መጨረሻዎቹ ሰባ መጀመሪያዎቹ ነው። ከሰላሳ አምስት አመት በላይ ሆነ። ያን ጊዜ ናቸው ምን ነበሩ? እርስዎ ምን ነበሩ? እኔ ገና የመጀመሪያ ሜዲካል ተማሪ ነበርኩ ከቤዚክ ኮርፌን ጨርሼ ወደ ኢንተርናል ሜዲሲን አታች ሲሆን የመጀመሪያ ያጋጠመኝ ስፔሻሊስት ሐኪም ፕሮፌሰር ደማርያም ነው። እንግዲህ በእኛ በህክምና አንደርግራጁዌት ህክምና ውስጥ ሁለት ተከታታይ አመታት ክሊኒካል ሜዲሲን የምንሰራበት ጊዜ አለ። እንደገና በአጋጣሚ ሁለቱንም ክሊኒካል ሜዲሲን በሱ ሱፐርቪዥን ውስጥ ነው እኔ ያለፍኩት። ፕሮፌሰር ደማርያም ኢትዮጵያም ሲመጣ ገና መጀመሪያው ነበር። ደማርያም አያምን ለማገልገል ኢትዮጵያ ውስጥ ልቅ ብሎ የነበረው እና ከጥንት ከጥንት ከመጣበት ጊዜ ጀምሮ አውቀዋለሁ። የረዥም ጊዜ እውቅና ነው የምናነሳው። እንዳስተማሪ በቅርብም ገና የህክምና ሳይንስ አሁ በሚቆጥሩበት ጊዜ የገጠሞትን ያጫውቱናል። ዶክተር አሰፋ እርሶስ መቼ ነው ከፕሮፌሰር ደማርያም የተዋወቁት? ለመጀመሪያ ጊዜ ያየሁት የሁለተኛ አመት ህክምና ተማሪ ሆኜ ዛሬ እዚህ ህክምና ትምህርት ቤት ውስጥ የመጣችሁት ለምንድን ነው? ዋይ አር ዩ ሂር የሚል የሚያነቃቃ እና የህክምና የወደፊት ጉዞን የሚያስረዳ ሌክቸር በአዳራሹ የሰጠን ቀን ነው። ለምንድን ነው እዚህ የመጣችሁት? ቀላል የሚመስል ምናልባትም ግን ጠለቅ አድርጋችሁ ራሳችሁ እንድትጠየቁ እንድምረምሩ የሚጋብዝ ነበር። ምን ተሰማው ያ ጥያቄ ሲቀርብ? ሰው እንደ ተማሪ ይሄ ግልጽ አይደለም ወይ ብሎ ከማሰብ ምናልባትም ሌሎች ጥያቄዎችን እንዲያነሱ ጋብዘዎት ይሆናል። እና ምን አይነት ነበረ ወይም ትምህርታዊ ገለጻው እጅግ በጣም የሚመስጥ ወደፊት የህክምና ሙያ ምን ማለት እንደሆን ሐኪም ምን ማለት እንደሆን የክህነት ያህል ኃላፊነት እንዳለበት የሚያስረዳ ነበር እና እንዲህ አይነትም የወደፊት ትምህርት ውስጥ ነው ወይም እንገባ የሚል ሀሳብ ነው የጫነብኝ። ብዙ አመት የዘለቃችሁበትን ህክምና ሙያ ገና በምትጀምሩበት በር ላይ ሆናችሁ ነው ይሄ ጥያቄ የቀረበው። በእርግጥም በደንብ እንድትመረምሩ እንድታስቡ የሚያደርግ ይመስለኛል። ይሄ ምናልባትም ወደ ትልቁ ጥያቄ ይወስዳል። ምን አይነት መምህር ነበሩ? ምን አይነት ሐኪም ነበሩ? እንዴትስ ይታወሳሉ? ጎላ ጎላ ብለው የሚታወሷችሁ እንደው በፍጥነት በወፍ በረር ልናያቸው የምንችል የእድሜ ልክ ስራና የሙያ አስተዋጽኦ ነውና እንዴት ያስታውሷቸዋል ዶክተር አሰፋ? በህክምና ሙያ እጅግ በጣም የተዋጣለት ሐኪም ከፍተኛ ክብር ለህመምተኛ ለህመምተኛና ለተማሪ የሚሰጥ ተማሪዎችን መፍጠር እና ከሱ የተሻሉ እንዲሆኑ የሚያደርግ በየቀኑ ከማንበብ የማይቆጠብ ጥያቄ ከመጠየቅ የማይቆጠብ የሚያሳየን ስነ ስርዓት በጣም በከፍተኛ ሁኔታ በረዥሙ እንድናስብ የሚያደርግ ፍጹም የሀገር ስሜቱ ለመግለጽ የሚያስቸግር። በሰውነትም ደረጃ ተማሪ ሆነን ተሳስታል ብለን ደፍረን ልንናገረው የምንችለው የነበረ ፕሮፌሰር ደማርያም ጸጋ ነው። ያነበባችሁትን አምጡ የሚለን አምስት መቶ ፔጁን ጨርሰን እንደሆነ የሚጠይቀን እና ለሙያው የረቀቀ አክብሮት የነበረው ሐኪም የሚለው ሲስም ለእሱ የተጻፈ የሚመስል ባለሙያ ነበር። ይሄ ትልቅ አባባል ነው። በቅርብ የሚያውቋቸው ከእርሶ ሊስማሙና ሊመሰክሩ የሚችሉ ይመስለኛል። ዶክተር ጌታቸው አደራዬ ሐኪም የሚለው ስም የሚስማማቸው ነው ያሉት ዶክተር አሰፋ ፣ እርሶስ እንዴት ያስታውሷቸዋል? ትክክል ነው። እጅግ በጣም ኮሚት ቢሆነ ለሙያው ሀያ አራት ሰዓት የሚሰራ ሰው ነው። ፕሮፌሰር ደመረም እንደ ሀኪምነቱ ብቻ ሳይሆን ለበሽተኛ እንዳለው ጥሩ አመለካከት፣ ለተማሪዎች እንዳለው የማበረታታት ከዛ በላይ የእሱ ዳይመንሽን ት ነው አንደኛ ፕሮፌሰር ደማራም ሲመጣ እንደ ፕሮፌሰር አስራት እንደ ፕሮፌሰር ጀማል እነ ፕሮፌሰር ባዩ የመሳሰል በጣም ጥቂት ኢትዮጵያውያን አክቹዋሊ ነበሩ። ሌሎች የውጭ ዜጎች ነበሩ፣ እንደ ፕሮፌሰር ሊቴድ ማይባል ነበሩ። ያንን ኢትዮጵያዊ እና የውጭ ዜጋ ማህበር ውስጥ ገብቶ የአመራር ደረጃውን ተቀብሎ ወደ አንድ ትልቅ ዲፓርትመንት ፕሮሞት ያደረገ ሰው ነው። በዛ ጊዜ ውስጥ ኢትዮጵያ ውስጥ አንደርግራጁዌት ግራጅዌት ትሬኒንግ ብቻ ነበር የሚሰ ፕሮፌሰር ወደ ማርያም ግድ አውት ኦፍ ስ ኦን ፐርሰነት ሚሽን በዚያ በዚህም ብሎ ፖስት ግራጅዌት ፕሮግራምን በህክምና ውስጥ በኢትዮጵያ ለመጀመሪያ ጊዜ የዘረጋ እሱ ነው። በመደበኛ ሐኪምነት ከአጠናቀቃችሁ በኋላ ድህረ ምረቃ ፕሮግራም ነው የሚሉት ድህረ ምረቃ በኢንተርና ሜዲስን ደፍሮ የጀመረ ሰው እና ዛሬ እጅግ በጣም ብዙ ሺህ ኢንተርንሶች የሚፈጠሩት እሱ በጀመረው ያን ጊዜ ማንም ሊደፍረው ባልቻለው ባለው ከፍተኛ ኮሚትመንት ደፎ በገባበት ሁኔታ ነው ዛሬ የፖስት ግራጅዌት ፕሮግራም። ከዛ በኋላ ነው ሌሎች የፖስት ግራጅዌት ፕሮግራሞች ለካስ ይቻላል እንዲህ ብለው፣ ሁሉም ሰርጀሪውም፣ ኦፍሴቲክሱም፣ ሁሉም ሁሉም፣ ዛሬ እጅግ በጣም ብዙ ፖስት ግራጅዌት ፕሮግራም አለ ኢትዮጵያ ውስጥ። ለዛ ሁሉ ግን ፈር ቀዳጅ እሱ መሆኑ በግልጽ እንዲታወቅልኝ ይፈልጋለሁ። ግሩም ነው። ከዚህ ቃለ መልስ ቀደም ብሎ ዶክተር አሰፋ እርሶም ይህን ነገር ጠቅሰዋል። የድህረ ምረቃ ትምህርትና ከዚያም እንደውም በተለየ ሁኔታ ትኩረት የሚደረግባቸውን የሕክምና ዘርፎች ለመጀመር በፈርቀዳጅነታቸው እርሶም የሚስማሙ ይመስለኛል። ትክክል ነው። ከዛ በኋላ ደግሞ የድህረ ምረቃ ያጠናቀቁ የኢትዮጵያ ሐኪሞች የሳብ ስፔሻሊቲ የድህረ ድህረ ምረቃ ደግሞ እንዲያደርጉ ከመጊ ጋር ፕሮግራም በመፍጠር ዛሬ የምናያቸውን እነ ፕሮፌሰር ጌታቸውን አሁን የምታናግራቸውን እነ ፕሮፌሰር ከበደ ወሊን አገሪቱ የህክምና ክፍሏ በጣም በተደራጀ ሁኔታ እንዲሄድ ያደረገ፣ አገር በቀል ጥናቶችን በሰፊው እንዲደረጉ ያደረገ የተማርናቸው ትምህርቶች በኢትዮጵያውያን ላይ የተሰራ ጥናቶችን ነው። በእሱ ፊልድ በነበረው በጋስትሮኢንትሮሎጂ እና የዚህ አይነትን መልስ ለሀገር የሰጠ ነው ይሄ። ጥናትና ምርምር ሰፋ ባለ ውይይታችን ሌሎች ነጥቦችን የማንሳት እድል ይኖረናል፣ ግን ባጭሩ እርሳቸው በሰለጠኑበት የውስጥ ደዌና የሆድ ዕቃ ህመሞች ሙያቸው፣ የሳይንሱ ዘርፍ ጥናቶች በጠቅላላው የሚታወቁ ሌሎች አካባቢዎች፣ በሌሎች ባህሎች ውስጥ የህመም ሁኔታዎቹ ሲከሰቱ ከአካባቢው ሁኔታ እስከ ዝርያ ድረስ ሊለያይ የሚችል ህመም ሁኔታ ሊከሰቱ የሚችሉትን በአገር ውስጥ በህሙማኑ ላይ የሚጠና የምርምር ስራ እንዲጀምር አድርገዋል እያሉን ነው። ለአድማጮች ቅርብ ለማድረግ ነው ዶክተር አሰፋ። ትክክል ነው። እኔ ሶስተኛ ዓመት ተማሪ ሆኜ የተሰጠኝ ሌክቸር የጨጓራ በሽታ በኢትዮጵያውያኖች ላይ የሚል፣ የጉበት በሽታ በኢትዮጵያውያኖች ላይ የቫይራል ሂፓታይትስ የወፍ በሽታ የምንለውን በኢትዮጵያውያኖች ላይ የተጠና ቀጥተኛ ጥናት ነው በራሱ የተሰራ። ይሄ እንግዲህ የፈረንጅን መጽሐፍ አንብቤ ከምረዳው በበለጠ ሁኔታ የአገሬን ህመምተኞች እንዳክም የሚረዳ ነው። የምታክሟቸውን ህመምተኞች ችግሮች በቀጥታ እንድታዩ፣ ምን አይነት መንስኤዎች፣ ምን አይነት ሁኔታዎች ለህመማቸው መባባስ እንዳደረጉ በቅርበት የመከታተል እድል እንደሚሰጣችሁ መገመት ይቻላል። ፕሮፌሰር ዕደማርያም ጸጋ በኢትዮጵያ ዘመናዊ ህክምና ውስጥ ያበረከቱት አስተዋጽኦ በዚች አጭር ጊዜ ውስጥ የሚገባደድ እንዳልሆነ እረዳለሁ። ህልፈታቸውን ተከትሎ ዜናውን ለመስራት በምናደርገው አጭር ውይይት የጋበዝኳችሁ ዶክተር አሰፋ ጀጃው፣ ዶክተር ጌታቸው አደራዬ ከሌሎች የሙያ አጋሮቻችሁ ጋር እንደማገኛችሁ ተስፋ አደርጋለሁ። ለአሁኑ ግን ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።